ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ዶክተር ገመዳ ሁንዴ ባርሲ ዩኒቨርስቲ የሥነ ልሳንና ባህል መምህርና ተመራማሪ በቅርቡ የኦሮሞ ህብረተሰብን በመገንባት የጉዲፈቻና ሞጋሳ ማህበራዊ ግንባታ ሚና በሚል የምርምር ስራውን ለህትመት አብቅተዋል። በቅድሚያ ጉዲፈቻ ምንድን ነው? ሞጋሳስ እንዴት ይገለጣል? አመሰግናለሁ አቶ ካሳሁን። ይሄ ጉዲፈቻ የሚባለው የኦሮሞ ጥንታዊ ስርዓት ነው። ሕፃናትን እንደ ራስ ወስዶ የማሳደግ ሂደት ነው። እና ይሄ ጉዲፈቻ የሚባለው በኦሮሞ ማህበረሰብ ውስጥ ለብዙ ጉዳዮች ይጠቅማል። በተለይም ጉዲፈቻ የሚካሄደው በአንድ ቤተሰብ ውስጥ የልጅ ባዮሎጂካል ሊሆን ይችላል። ወይም ደግሞ በሌላ ምክንያት ልጅ የሌላቸው ከሆኑ የሌላውን ልጅ ወስደው በባህሉ ደንብ እና ስርዓት መሰረት እንደ ራስ ልጅ ወስደው የሚያሳድጉበት ሂደት ነው። ይሄንንም ሲያደርጉ እንግዲህ የሚፈጽሙት ስነስርዓቶች አሉ ማለት ይሄ በጉድፈቻ የሚወለደው ልጅ ከአብራክ እንደተወለደ ልጅ ነው የሚቆጠረው። ይሄንንም ሲያደርጉ በኦሮሞ የገዳ ስርዓት መሰረት የሚፈጸሙ ነገሮች አሉ ማለት ነው። ህፃኑ በተለይም ይሄ ጉድፈቻ የሚለው የሚወሰደው በህፃንነታቸው ነው። አሳዳጊና ትክክለኛ ወላጋ አለ። አሳዳጊ ወላጅ በባህሉ መሰረት ሲጠየቅ ህፃን ለሌለው ቤተሰብ ይሰጣል ማለት ነው። ይሄንንም በሚያደርግበት ጊዜ እንግዲህ በባህሉ መሰረት ህፃኑን በጉድፈቻ የሚወስዱት እንደ ራሳቸው ልጅ ለማሳደግ ምንም አይነት ተጽዕኖ ላያደርጉባቸው፣ ከልጆቻቸው እኩል ለማሳደግ በጉድፈቻ የሚወሰደው ቤተሰብ፣ ጎሳ ዘር የመሳሰሉት ውስጥ በዛ መስመር በፋሚሊ ላይን ውስጥ የዛ ዘር ተደርጎ ነው የሚወሰደው እንጂ በጉድፈቻ ከሌላ እንደ መጣ ተደርጎ አይደለም የሚወሰደው። ስለዚህ የዛ የወሳጁ ልጅ ነው ማለት ነው። ይህንን በሚያደርጉበት ጊዜ እንግዲህ ይሄ ሚስጥር በጉድፈቻ እንደተወሰደ ለህፃኑ እንዳይነገር በመሀል ላይ ያረጋግጣሉ። የእኛ ልጅ ነው። ከዛሬ ጀምሮ ይሄ ልጅ በጉድፈቻ የመጣ አይደለም፣ ከኛ የተወለደ ነው፣ ከዚህ ቤተሰብ የተወለደ ነው። ይሄንን ምስጢር እንደዚህ ያደረገ እንደዚህ ይሁን ብሎ በባህላዊ ዘዴ መሀላቸውን ይፈጽማሉ። ስለዚህ ይሄ ልጅ የዛ በጉድፈቻ የሚወሰደው ቤተሰብ ልዩ ነው ያድጋል ማለት ነው ይሄ በጉድፈቻ የሚወሰደው ከቤት ከዛ በኋላ ያ ወላጅ ሌላ ልጅ የመውለድ አጋጣሚ እንኳን ቢያገኙ ይሄ በጉድፈቻ የተወሰደው በእንደ ታላቅ ልጅ ነው የሚታየው እንጂ በጉድፈቻ እንደተወሰደ አይታይም። ጉዲፈቻ ስርዓት ውስጥ አንድ ወጥ የሆነ ብቻ ነው ወይስ የተለያየ ማደጎ ስርዓቶች አሉት? በጉዲፈቻ ውስጥ ለምሳሌ የሙት ልጆች የሆኑት ሰዎችን የመውሰድ በጦርነት ወይም በመሳሰሉት ነገሮች ወላጅ አልባ የሆኑትን ወይም በኢኮኖሚ አቅም ማነስ የተነሳ ለሌሎች አቅም ላላቸው ሰዎች ያሳድጉ የመስጠትን የመሳሰሉ ከዚህ አኳያስ ስርዓቱ ምን ይመስላል የጉዲፈቻ ትክክል ነው። አቶ ካሳሁን የተለያዩ አይነት የጉድፈቻ ፈቻ አይነቶች አሉ። የመጀመሪያው ልጅ የማግኘት ዕድል በተፈጥሯዊ ጉዳይ የመሆኑም ከእናትና ከአባት አንደኛቸው የመውለድ ድሉ ሳይኖራቸው ሲቀር የሌላው ልጅ የማሳደግ ክን ያደርጋሉ። ይሄን ኮምፖርቴት ያደረጋሉ ማለት ነው። ከውጭ ልጅ በማሳደግ በመውሰድ ማለት ነው። ሌላው ደግሞ ኦሮሞ ውስጥ የሚካሄደው ሁለተኛ ጉዲፈቻ አይነት ቤተሰቡ በሞት የተለዩ ልጆች ቤተሰቦቻቸው የሞቱባቸው ልጆች ጎሳ ወይንም ደግሞ የልጆቹ ፋሚሊ ላይን የማሳደግ ግዴታ የሚጣልበት አለ። ይሄ በኦሮምኛ ይየሰ ጉዲፈቹ ወይንም ደግሞ ኦርፋን ፎስተሪንግ የሚባለው ነው። ይሄ ማለት ልጆቹ እናታቸው ወይ አባታቸው ከሞቱ የልጆቹ ጎሳ የሆኑ የቅርብ ዘመዶች እነዛን ልጆቹ ወስዶ የማሳደግ ግዴታ አለበት በማህበረሰቡ መሰረት። ስለዚህ እንደዚህ አይነት ሁለተኛው አይነት አለ ማለት ነው። ይሄን በሚደረግበት ጊዜ የማህበረሰቡ የኮሚኒቲ አባላት፣ የሃይማኖት አባት፣ የገዳ አባት ይገናኙና ማን ነው እነዚህን ልጆች ማሳደግ የሚችለው? ማን ነው አቅም ያለው? ማን ነው በ ማህበረሰቡ ደንብ እና ስርዓት መሰረት እነዚህን ልጆች ማሳደግ የሚችለው ማን ነው? ይሄን ኃላፊነት መውሰድ የሚችለው ተብሎ ይታያል፣ ይመከርበት ከዛ በኋላ እገሌ ማሳደግ ይችላል ሲባል ያ ሰውዬ እነዛን ልጆች ማሳደግ ይችላል ማለት ነው። ለምሳሌ እናትና አባታቸው የሞቱባቸው ልጆች በቁጥር በርካታ ከሆኑ ይከፋፈላሉ። በማህበረሰቡ ውስጥ የግድ አንድ የሚገብተው ሌላ ችግር እንዲፈጠር አይፈለግም። ስለዚህ መከፋፈል ይችላሉ ማለት ነው። እነዚህ በአሳዳጊዎች መካከል እነዚህ ልጆችም ልክ እንደ መጀመሪያው ኑ ልጆች ተገቢ እንክብካቤ ይደረግላቸዋል። የማስተማር በባህላቸው መሰረት የመቅረጽ ለወደፊቱ ሕይወታቸው ውስጥ ተገቢ ኑሮ መኖር የሚያስችላቸውን እውቀት፣ የመሳሰሉትን ነገሮች የማስጨበጥ ግዴታ አለባቸው ማለት ነው። ይሄ ሁለተኛው ህዬ ተጉድፈችው የሚባለው ነው። ሌላ ሶስተኛ ደግሞ በአንዳንድ ለምሳሌ እንደ ቦረና አይነት ያሉ የኦሮሞ ማህበረሰቦች ውስጥ ሶስተኛው አይነት ጉዲፈቻ አለ። ይሄ እልመገሉ ጉዲፈቹ የሚባል አዶፕቲንግ የቻይልድ ሁሉ ሌተር ሪተርንስ ባክ ቱ ሂስ ኦር ሄር ትሩ ፓረንት የሚባለው ይሄ ማለት፣ ይሄ ሶስተኛ ጉዲፈቻ አይነት በተለይም ያ ማሳደግ የሚፈልገው ሰው ልጆቹ ራሳቸውን ተጠቅመው ያንድን የሚሄድባቸውን ቤተሰቦች መጥቀም እንዲችሉ የሚያደርጉበት ነው። ስለዚህ እነዚህ ልጆች ከመጀመሪያዎቹ ከሁለቱ አይነት ጉዲፈቻዎች ይለያሉ ማለት ነው። ስማቸውን አይለውጡም፣ ጎሳቸውን አይለውጡም፣ ማንነታቸውን አይለውጡም። ለትዳር እስከሚደርሱ ድረስ ያን ቤተሰብ በአቅማቸው መሰረት አሳድገው ከዛ በኋላ ሲያድጉ ወደ ትክክለኛ ቤተሰቦቻቸው ተመልሰው እንትን የሚሉበት ነው። እዛ ለቆዩባቸው ጊዜያት እንደ ልጅ ቢያድጉም እንኳን ላገለገሉበት ነገር ወደ ቤተሰቦቻቸው ሲመለሱ ለመኖሪያ፣ ለመተዳደሪያ የሚሆናቸው አይነት የሚበቃቸውን ነገር ይሰጣቸዋል ማለት ነው፣ ባለው ሀብት ላይ ተከፋፍለው። ስለዚህ እነዚህ ሶስቱ የጉድፈቻ አይነቶች በኦሮሞ ማህበረሰብ ውስጥ የተለያዩ ጥቅሞች ናቸው ያላቸው የተለያዩ ጥቅሞች። የመጀመሪያው ለምሳሌ ይሄ ሕጻናትን ማሳደግ የሚለውን በምናይበት ጊዜ በኦሮሞ ማህበረሰብ ውስጥ ዘር መቋረጥ የለበትም። ይሄ የትውልድ ሂደቱ በዚህ መሰረት በአንድ ቤተሰብ ውስጥ በተለዩ ያ ቤተሰብ ወንድ ልጅ ከሌለው ተቋረጠ ነው የሚባለው ሂደቱ ስለዚህ ያ እንዳይሆን ፋሚሊ ላይን ውስጥ ሰጡን ለማድረግ ሊወሰድ ይችላል ማለት ነው። እንደዚሁም ደግሞ በል ወደፊቱ ልጅ ነው። በኦሮሞ እና በተለይም በበርካታዎቹ የኢትዮጵያ ብሔረሰቦች የቤተሰብን ሀብት የሚወርሰው ልጅ ስለሆነ የቤተሰቦቻቸውን ሀብት እንዲወርሱና ያ ቤተሰብ እንዲቀጥል የሚደረግበት ነው። እንደዚሁም ደግሞ ቤተሰብ ልጅ ከሌለው ድጋፍ አይኖረውም። ድጋፍ የሚያደርግ በቤት ውስጥ የተለያዩ ስራዎችም ደጋፊ የለውም። ስለዚህ በእርጅና ዘመን ወይንም ደግሞ እድሜ ሲገፋ ደጋፊ ለማግኘት የሚደረግ ፊደስ ነው ማለት ነው። የሁለተኛው የጉድፈቻ ይሄ ጉድፈቻ የሚለው አይነት ደግሞ ልጆች ካለ አሳዳጊ ሜዳ ላይ እንዳይበተኑ ማህበረሰቡ የሚጠቀምበት ዘዴ ነው። ቤተሰብ ከሞተ ጎሳው፣ የሟቹ ቤተሰቦች እነዛን ልጆች የማሳደግ ግዴታ አለበት። ስለዚህ እነዚህ ልጆች ወደ ጎዳና እንዳይወጡ፣ እንዳይቸገሩ በወደፊቱ የማህበረሰቡ ህይወት ንቁ ተሳትፎ ማድረግ እንዲችሉ እንደ ዜጋ እንዲያድጉ የሚያገለግል ነው ማለት ነው ስለዚህ ይሄኛው ልጆቹ ወደ ጎዳና ወጥቶ እንዳይበተኑ ነው ሲያደርግ በሌላ በኩል ደግሞ እነዚያ ልጆቹ በሚያድጉባቸው ቤተሰቦች ደግሞ ድጋፍ አገኛሉ ማለት ነው። ቤት ውስጥ የሚያገለግላቸውም ይህ ሶስተኛው እልመገኑ ጉዲፈቹ ማለት ወደፊት ሲያድግ ወደ ቤተሰቡ የሚመለስ ግን በልጅነቱ ዘመን ሌላውን ቤተሰብ እንዲያገለግል የሚደረገውም የጉዲፈቻ ሂደት ለሁለቱም ወገን ጠቃሚ ነው በተለይም በኑሯቸው የተደረከሙ የማህበረሰብ አባላት በዚህ ዘዴ ልጆቻቸውን ለአቅመ ሔዋን እስኪደርሱ ሌላውን ደግፈው ራሳቸውን እንዲደግፉ እግረ መንገዳቸውን ደግሞ በማህበረሰቡ ባህል እና ደንብ ስርዓት መሰረት በትክክል እንዲያድጉ የሚደረግ ባህላዊ ዘዴ ነው ማለት ነው ሞጋሳስ ከዚህ ባህላዊ ልማዶቹ አኳያ ሂደቱ ወይም ስርዓቱ ምን ይመስላል? ከጉዲፈቻስ ለየት የሚያደርገው ምንድ ነው? ብዙ ጊዜ ይሄ ጉዲፈቻና ሞጋሳ የሚለው ነገር ተርሞቹ በኢንተርቼንጅብሊ የሚያገለግሉበት ሁኔታ አለ። ነገር ግን በኦሮሞ ማህበረሰብ ውስጥ ጉዲፈቻና ሞጋሳ የተለያዩ ተርሞች ናቸው። ማህበረሰቡ ጉዲፈቻን የሚጠቀመው ቃሉ ራሱ እንደሚያሳየው ጉዲፈቹ ማለት ማሳደግ ለራስ ማሳደግ ማለት ነው። በአማርኛ ማደጎ የሚባለው ማለት ነው። ስለዚህ ህጻናትን የሚመለከት ሲሆን ሞጋሳ ደግሞ በአዋቂነት ትልቅ ከውንክ በኋላ አንተ ወደ አንዱ ማህበረሰብ የምትገባበት ሂደት ነው ማለት ለምሳሌ ይሄ በሞጋሳ ደንብ መሰረት ኦሮሞ ያሉኑት የሌሎች የማህበረሰብ ክፍሎች ኦሮሞ የሚደረጉበት ስርዓት ነው ሞጋሳ ማለት ለምሳሌ ኦሮሞ ያልሆነ ማህበረሰብ ቁጥራቸው አነስተኛ ከሆነና ይሄ ባለንበት የዕድገት ደረጃ በሌላው ማህበረሰብ ተጽዕኖ የሚደረግበት ከሆነ ኦሮሞ እንዲሆኑ ይደረጋሉ ሞጋሳ ማለት ነው ይሄ ማለት በሞጋሳነት የሚወሰዱት ለምሳሌ በጦርነት ከሌሎች ብሔር ጋር ግጭት ተካሂደው ተሸናፊ የሚሆነው በኦሮሞ ማህበረሰብ አይገደልም። ወር ካፕቲቭስ ማለት ነው። ምርኮኞች በኦሮሞ ባህል መሰረት አይገደልም። ምርኮኛን አትገልም። ስለዚህ ምንድን ነው የሚደረገው? ምርከኛ ኦሮሞ እንዲሆን ነው የሚደረገው። ጎሳ ይሰጠዋል። የሚፈጸሙ ስርዓቶች አሉ ጎሳ ይሰየምለታል ወይንም ደግሞ የተለየ የጎሳ ስም ይሰጣል ወይም ደግሞ ወደ አንዱ ጎሳ እንዲጠቃለል ይደረጋል ሞጋሳ ማለት በአብዛኛው ኦሮሞ ያልሆኑት ኦሮሞ የሚደረጉበት ስርዓት ነው ማለት ነው በቦረና አካባቢ ለምሳሌ ይሄ ሞጋሳ የሚባለው ስርዓት የስም ማውጣትንም ይመለከታል ለምሳሌ ህጻናት እንደተወለዱ ስም አይሰጣቸውም የተወሰኑ ጊዜ ከኖሩ በኋላ ሴሬሞኒ ተዘጋጅቶላቸው በዛ ሴሬሞኒ ስም ይሰጣቸዋል ለህፃናት ስም ይወጣላቸዋል ማለት ነው በዚህኛ ኮንቴክስት ግን ሞጋሳ የሚባለው ለምሳሌ የጦር ምርኮኞች ወይንም ደግሞ ወደ አንዱ ጎሳ መጠቃለል የሚፈልጉ ሰዎች ኦሮሞ የሚሆኑበት ስርዓት ነው ልዩነቱ ይሄ ነው ማለት ነው ጉዲፈቻ ህጻናትን ማሳደግ የሚመለከት ሲሆን ይሄ ሞጋሳ ደግሞ ኦሮሞ ያልሆኑት ማህበረሰቦች ኦሮሞ የሚደረጉበት ስርዓት ነው ማለት ነው። በዘመናዊ የጉዲፈቻ ስርዓት አኳያስ በኢትዮጵያ ውስጥ ምን ደረጃ ላይ ይገኛል? በዓለም አቀፍ ገጽታዎችም የያዘ ነው። ከባህላዊ ከሆኑት የተወሰኑ ብሔር ማደጎዎች አልፎ ዓለም አቀፍ ይዘቷን ይዟል። በቀላሉ ልጆች ለማደጎ የሚሰጡበት አገር አንዱ ቢሆን ኢትዮጵያ ነው። እዚያ አውስትራሊያ ውስጥ በርካታ ኢትዮጵያውያን ሕጻናት መጥተው በማደጎነት እያደጉ ይገኛሉ። በተቀሩትም ዓለማት ግማሾቹ ጥሩ እድል ሲገጥማቸው፣ የተቀሩት ደግሞ የከፋ ነገሮችም የገጠማቸው እዚሁ አሉና ከዛ አኳያ ሳሆን አገር ቤት ያለው የጉዲፈቻ ስርዓት ከዘመናዊው የማደጎ ስርዓት ጋር ወይም ከዘመናዊ ህብረተሰብ አኳያ በምን ላይ ይገኛል? ምን አይነት ለውጦች ተካሂደዋል? ከጥንታዊው ከመሰረታዊው የጉዲፈቻ ስርዓት ጉዲፈቻ ይሄ ባህላዊ ስርዓት በአሁኑ ጊዜ በማህበረሰቡ ውስጥ ካልሆነ በስተቀር በመንግስት ደረጃ በዛ በባህላዊ ዘዴ የሚወሰድ አይደለም። ይሄ ከዘመናዊ ህግ ጋር ተያይዞ የህግ አንቀጽ ተጠቅሶ በፍርድ ቤት የሚፈጸም ጉዳይ ነው። መንግስት በፍርድ ቤት ነው ብዙ ጊዜ ይሄ ጉዲፈቻ የሚሰጠው። ግን አሁንም በማህበረሰብ ውስጥ ጠንካራ የሆነውና በተለይም በጉዲፈቻ ለሚያድጉት ህጻናት ትክክለኛ መፍትሄ የሚያጎናጽፋቸው ይሄ በባህላዊ ዘዴ የሚደረገው ነው። ምክንያቱም ህብረተሰቡ ማህበረሰቡ ህዝቡ የሚያምንበት እምነት አለ። አንተ ጉድፈቻ ነው የምትወስድበት ጊዜ ምልህ ነው የምትወስደው። እነዚህ ልጆች ምንም በደል አላደርስባቸውም፣ አልጨቁናቸውም፣ ከልጆቼ ከልጆች ለይቼ አላያቸውም፣ ከኔ ፋሚሊ ላይን ለይቼ አላያቸውም። ከሌሎቹ ልጆችና ከጎሳው እኩል ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ መብት ይኖራቸዋል። እነዚህ ልጆች ህብረተሰቡን ሊመሩ ይችላሉ ብለው መሀላ ነው። ስለዚህ ይህንንም ለማድረጉ ወሳጁና የወሳጁ ወገኖች መሀል ላይ ይፈጽማሉ። መሀላ በጣም ከባድ ነው። ለምሳሌ ይሄን ልጅ እንደዚህ ባረግ እንደዚህ ባረግ እኔ ጥቁር ሻሉ ልውለድ ዘራ ይባልኝ እንደዚህ ነገር እደርስብኝ እንደዚህ እንትንሁን ብሎ ስለሚውሉ ለመሀል ከፍተኛ እምነት ነው የሚሰጡ በዚህ የተነሳ በጉዲፈቻ የሚወሰዱትን እምት ሲደርስባቸው አታይም። ይሄ የዘመናዊው ጉዳይ እንደምንሰማ ነው በሚዲያ በተለይም በዚህ ወደ ምዕራባዊ ነገሮች የሚሄዱ ልጆች ከዙ እየደረሰባቸው ነው። በርካታ ነገር ጉዳዮች እየተፈጸሙ ነው። ከቤተሰቦች ታቸዋል፣ እንዲገናኙም አይደረግም። በሁለቱ ማህበረሰቦች መካከል ያሉት የባህልና የእድገት ደረጃ ራሱ የተለያየ ነው። በጣም ብዙ ችግሮች አሉ። ስለዚህ ይህ ጉዲፈቻ በባህላዊ ዘዴም የሚካሄደው በጣም ጠንካራ ነው። ከዚህ ከዘመናዊ በፍርድ ቤት ደረጃ ከሚካሄደው ሁኔታ ጋር በሚነጻጸርበት ጊዜ ምናልባትም አሁን ያለው በሀገራችን የሚታየው መንግስት የእነዚህ ይሄ ወደ ውጪ የሚለውን ነገር የተወበት ምክንያትም ይሄ ነው የሚመስለኝ። አሁን ብዙ አይበረታታም። በአሁኑ ጊዜ የሀገር ውስጥ ጉዲፈቻ ነው እንጂ መንግስትም እዚያ ላይ ያለው ወዲህ የውጭውን ትቶታ። በነዚህ ችግሮች የተነሳ በተለይም የጉዲፈቻ እና ሞጋሳ በጥንታዊም ሆነ በአሁኑ ዘመናዊው የኦሮሞ ህብረተሰብ ውስጥ ምን አይነት ማህበራዊ ግንባታዎችን ፈጥሯል? ህብረተሰቡን በምን መልኩ ቀርጿል ማለት ይቻላል? ይሄ የጉዲፈቻም ይሁን ሞጋሳ ከኦሮሞ ባህላዊ ወይም ደግሞ ጥንታዊ ስርዓቶች ውስጥ አንዱ ነው። እንደምታው የኦሮሞ ማህበረሰብ በተለይም በኢትዮጵያ ውስጥ በሰፊ አካባቢ ላይ የሚኖር ህብረተሰብ ነው። ይሄ እንግዲህ ከመደወላቡ ተነስቶ በተለያዩ አቅጣጫዎች ያ ነገር እንኳን ትናለው በድጋሚ መመለስ ነው ብሎ የሚሉ አሉ። ግን ከሌሎቹ ህብረተሰብ ጋር በሰላም እንዲኖር በርካታ መልክዓ ምድራዊ ክልል ላይ በብዛት እንዲሰፍር በቁጥር ብዙ እንዲሆን ያስቻለው ይሄ ነው ማለት ነው። የዛሬው የኦሮሞ ማህበረሰብ ዛሬ እንዳለ የተፈጠረ አይደለም። በርካታ ሂደቶችን አሳልፏል። ከበርካታ ማህበረሰቦች ጋር ግንኙነቶችን ፈጥሯል። በርካታ ሂደቶችን አልፏል። ስለዚህ ማህበረሰብ ኮንስትራክት እየተደረገ ነው። ኮንስትራክሽን ነው ማህበረሰብ ራሱ ሲፈጠር ዛሬ ያለው ማህበረሰብ አይደለም። ይሄ ማህበረሰቡ ባካሄደው የረዥም ጊዜ ሂደቶች ከሌሎች ማህበረሰቦች ጋር ግንኙነቶችን ፈጥሯል፣ ከሌሎች ማህበረሰቦች ጋር ኖሯል፣ ከሌሎች ማህበረሰቦች ጋር ተጋብተዋል፣ በርካታ ሂደቶችን አሳልፏል። ያ ነገሩ የኦሮሞ ሕዝብ ሰፊ ሆኖ እንዲኖር አስችሎታል ማለት ነው። ዛሬ ኦሮሞ በምናይበት ጊዜ ክርስቲያኖች አሉ ሙስሊሞች አሉ፣ ዋቄ ፈታዎች አሉ። የተለያዩ እምነት ተከታዮች እናገኛለን ማለት ነው። ኦሮሞ ለዚህ ሁሉ መሰ የሆነው ይሄ ከሌሎቹ ጋር ያደረጋቸው ኢንተራክሽንስ ናቸው። በቋንቋ አንጻር በምትመለከትበት ጊዜ ሁሉም ይሄ አፋን ኦሮሞ ተናጋሪ የሆኑ እንጂ የተለያዩ የኦሮምኛ ዲያሌክቶችን ነው የሚነገሩት። ለምሳሌ ከራያ ጀምረ ወሎ አካባቢ ሸዋ ወለጋ ውስጥ ጅማ፣ አሲ፣ ሐረርጌ፣ ቦረና እያልክ በምትሄድበት ጊዜ የተለያዩ የኦሮምኛ ዲያሌክቶችን ነው የሚነገሩት። ይሄ ማለት ደግሞ ማህበረሰቡ ካለው የኑሮ ሂደት ጋር አብራቸው ከሚኖራቸው ጋር በተለያዩ አካባቢዎች በመኖሩ የሚፈጠሩ ናቸው ማለት አፋን ኦሮሞ ነበር ሁሉም የሚናገሩ በተለያዩ አጋጣሚዎች የተለያዩ መሬት ላይ ከተለያዩ ማህበረሰቦች ጋር ለረዥም ጊዜ በመኖራቸው የተለያዩ ዲያሌክቶችን ሊፈጠሩ ችለዋል ማለት ነው። በተመሳሳይ ሁኔታ ኦሮሞ በባህሉ አንድ ይሁን እንጂ በመካከሉ እንደ እምነት እንደ ተለያዩ ዲያሌክቶሉ በባህሎቹ መካከል የተለያዩ ባህሎችን እናገኛለን። ይሄ ማለት ኦሮሞ ሰፊ እንዲሆንና የተለያዩ ባህሎች ባህለቤት በአንድ ቋንቋ ውስጥ የተለያዩ ዲያሌክቶችን እንዲናገሩ አስተዋጽኦ አድርጎላቸዋል ማለት ነው። በሌላ በኩል ደግሞ ከተለያየ ማህበረሰቦች ጋር መኖሩ በህብረት መኖርን፣ ሌሎችን አክሶ መኖር፣ ከሌሎች ጋር መደጋገፍ፣ ከሌሎች ጋር መኖር በሚለው ላይ ለኦሮሞ ሆነ ለሌሎቹ የማህበረሰብ ክፍሎች ከፍተኛ አስተዋጽኦ ያደረገ ሂደት ነው ማለት ነው። ሞጋሳና ጉድፈቻ በዚህ ሂደት ውስጥ ለምሳሌ ኦሮሞ ያልነበሩትን ኦሮሞ እንዲሆኑ የተደረገበት ሂደት አለ። በሰላማዊ መንገድ አብሮ በመኖራቸው ወደ ኦሮሞ የተቀላቀሉ በርካታ ጎሳዎችን በሊትሬቸርን በጥናት የተረጋገጡትን ማረጋገጥ እንችላለን ማለት ነው። ስለዚህ ከተለያዩ ህብረተሰብ ጋር እንድኖርና በሰላም እንድኖር አስችሎታል ለኦሮሞን ማህበረሰብ። ዶክተር ገመዳ ሁንዴ በአርሲ ዩኒቨርሲቲ የሥነ ልሳንና ባህል መምህርና ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። እኔም እድሉን ስለሰጣችሁኝ በጣም አመሰግናለሁ አቶ ካሳ